በድሬዳዋ ከተማ በወጣቶች መካከል የሚነሳ ተደጋጋሚ ግጭት ለሞትና ለንብረት መውደም ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎች፣ የከተማው አስተዳደርና ፖሊስ ገልጠዋል። በፖሊስ ሪፖርት መሠረት ባለፈው ሳምንት ውስጥ ሁለት ሰው ተገድሏል፣ አራት የመኖሪያ ቤቶች ተቃጥለዋል። ሁሉም የሚሉት ግጭቱን የሚቀሰቅስና የሚያባብስ አንድ አካል አለ የሚሉትን ያን አንድ አካል ለይተው ያልተናገሩ ሲሆን ከተማዋ ቀድሞ ወደ ነበረችበት ሰላምና አብሮ የመኖር እሴት እንድትመለስ ፍላጎታቸው መሆኑንም ይናገራሉ ሁሉም። በተጨማሪም በከተማዋ አለ የሚሉት የአስተዳደር መዋቅራዊ ችግር እንዲፈታ፣ የሥራ ማጣት እንዲቀረፍና መሠረተ ልማት እንዲሟላ የሚጠይቁ ብዙ ናቸው። ጽዮን ግርማ ዘገባ አላት። በድሬዳዋ ከተማ የተወሰኑ አካባቢዎች ተደጋጋሚ ግጭቶች እየተነሱ እንደሆነ ያነጋገርናቸው በሙሉ ያረጋገጡት ጉዳይ ነው። የሰሞኖቹ ግጭቶች የኦሮሞና የሶማሌ ተወላጆች በሚል በወጣቶች መካከል አልፎ አልፎ የሚከሰቱ እንደሆኑ ነዋሪዎቹ ይገልጻሉ። በአሁኑ ወቅት በከተማው በአጋጣሚ እንኳን ሁለት የሰፈር ወጣቶች በአንድ ትንሽ ነገር ሳይስማሙ ቀርተው ቢጣሉ ጉዳዩ የብሔር መልክ እንዲይዝ እንደሚደረግ ይናገራሉ። በከተማው መልካ ጀብዱ፣ ገንደ ኮሚሽን፣ ገንደ ገመቹ፣ መጋላ ጨብጡና አንዳንድ ጊዜም ገንደ ተስፋ በተባሉ ቦታዎች ግጭቶች ይፈጠራሉ። ባለፈው ሳምንት እነዚህ ግጭቶች ከድንጋይ ውርወራ አልፈው ሁለት የቤተሰብ አስተዳዳሪ ወንዶችን በሶስት ቀናት ልዩነት እንዲገደሉ ምክንያት ሆኗል። የከተማው ፖሊስ አንደኛው ሟች ጭንቅላቱ አካባቢ በስለት ወቅቶ የተገደለ መሆኑን ሲገልጽ የሁለተኛው ሟች ሪፖርት ተጣርቶ አልደረሰም ብሏል። ነዋሪዎቹ ደግሞ ሁለተኛው በጥይት ተመቶ ነው የተገደለ ይላሉ። ሁለቱ ሟቾች የኦሮሞ ተወላጆች ሲሆኑ ይህንን ጥቃት ተከትሎ ደግሞ አራት የመኖሪያ ቤቶች ተቃጥለዋል። መኖሪያ ቤቶቹ የሶማሌ ተወላጅ ቤቶች ናቸው ተብሏል። ለእነዚህ ግጭቶች መባባስ ምክንያት ናቸው የተባሉ ስልሳ ሰዎች መታሰራቸውን ፖሊስ አረጋግጧል። በተጨማሪም ትላንትናና ዛሬ ቆምም ቡድን የለዩ የድንጋይ ውርወራዎች በመኖራቸው መፈነካከትና መጎዳት እንደነበር በዚህ ጉዳትም አንዳንዶቹ የሕክምና እርዳታ እንዳገኙ አንዳንዶቹ ደግሞ ወደየቤታቸው እንደሄዱ ፖሊስ ገልጿል። በከተማው እየተፈጠረ ያለውን ግጭት በተመለከተ መነሻ ምክንያቱ ምን እንደሆነ ለማጣራት በሁሉም ወገን ያሉ የተለያዩ ሰዎችን አነጋገር ያለው ሁሉም የሚሉት ግጭቶቹ የሆነ ቦታ ላይ በቀላሉ ሊቀሰቀሱ ይችላሉ የሚያባብሳቸውና ከግጭቶቹ ማትረፍ የሚፈልግ አካል አለ ነው። ማን ነው ይህ አካል ለሚለው፣ አንዱ በአንዱ ላይ ከመጠቋቆም ውጪ ይህ ነው የሚል ትክክለኛ ምክንያት የሚሰጥ ወገን የለም። በድሬዳዋ ከተማ የሶማሌ ተወላጅ መሆናቸውን የሚናገሩትና በከተማው የአገር ሽማግሌ እንደሆኑ የሚገልጹት አቶ አደም አለሌ ግጭቱ መብረድ ያልቻለው የአገር ሽማግሌዎች ወጣቶቹን ከግጭት እንዲታቀቡ ባለማስታገሳቸው ነው ይላሉ። ይህንን ጦርነት የፈጠረው የእኛ ዘመዶቻችን ወንድሞቻችን ኦሮሞው ናቸው። በስንት ሞከራ እነሱና የኛ የእነሱም ሽማግሌዎች እና የኛ ተነጋግር ነው እና ይባካችሁ የእናንተ ልጆች ይይዙ ጦርነት። ይሄንን ለማንም አይበጃም። ትልቅ ከተማ ናት። የሁለተኛ የኢትዮጵያ ከተማ ናት። ይሄ ለእናንተ አይሆኑም፣ ረብሻው እና ጦርነት ለኛም አይሆኑም። ሰላም እንኖር ነው የምንለው እና ስንት ጊዜ ነው ስብሰባ ያደረግነው? የኦሮሞ ሽማግሎች የእነሱን ልጆች መያዝ አልቻሉም። ይሄ ነው ችግሩ እና ይሄንን እየቀጠለ ነው። አቶ አደም ለግጭቶቹ ምክንያት የሚሆኑት ወጣቶቹ የድሬዳዋ ሳይሆኑ ከሌላ አካባቢ የሚመጡ ናቸው ። ግጭቶቹ በሚፈጠርበት ጊዜ ደግሞ የከተማው ፖሊስ ለኦሮሞ ወጣቶች ያደላል ብለው ይከሳሉ። እርስ በርስ ብንገዳደል ምንም መፍትሄ አያመጣም ጋ የምንፈልገው ሰላም ነው። አባገዳ አብዱማሊክ ዮኒ የኦሮሞ አባገዳ ናቸው። ችግሩን ለመቅረፍ የተለያዩ ሰዎችን ማነጋገራቸውን ይናገራሉ። እርሳቸውም የሚቀሰቀሱት ግጭቶች በሶማሌና በኦሮሞ መካከል ሳይሆን ከሶማሌ ክልል በገንዘብ የተገዙ የቀድሞ አመራር ሰንሰለት ስር የነበሩ ወጣቶች እንደሆኑ ይጠቁማሉ። ባቲ ዘቃ መጣ መንግዶ ሶማሌ ቲቪ ኦሮሞ የሶማሌና የኦሮሞ ሽማግሌዎች አንድ ላይ ሆነን ለአንድ ወር ያህል በሕዝባችን መካከል አንዳችም ግጭት እንዳይቀሰቀስ ተነጋግረናል። ከክልል አምስት ገንዘብ ተቀብለው ኅብረተሰቡ ውስጥ በመደበቅ ሕዝቡን የሚያጋጩ ወገኖች መኖራቸው ነው እንጂ ሁለቱ ሕዝቦች ወንድማማቾች፣ ለዘመናትም አብረው የኖሩ ናቸው። አባ ገዳ አብዱ ማሊክ የኦሮሞም ሆነ የሶማሌ ልጆች ወደ ጥፋት እንዳይሰማሩ ለመያዝ መነጋገራቸውን ይገልጻሉ። ግን ደግሞ ሆን ተብሎ እሳት የሚለኩስ አካል ካለ አስቸጋሪ መሆኑን ይናገራሉ። እርሳቸውም እንደ ሶማሌ ተወላጁ አዛውንት በከተማው የቀደመው ሰላም እንዲመለስ ይጠይቃሉ። ካአሁን በኋላ የኦሮሞም ሆነ የሶማሌ ቤተሰብ ልጆቹን ይከለክላል ብለን ተስማምተናል። ልጆቹን ከአንዳች ግጭት ውስጥ ከሚከቱ ሁኔታዎች ያግዳል ብለን ተስማምተናል። መንግሥትም መከላከያ ኃይል ልኮ ሁለት ቀናት በሰላም ውለን አደርን። ለአንድ ወር ያህል ሥቃይ ውስጥ ነበር የቆየ ነው። አሁን ለማስታረቅ ተዘጋጅተናል። መንግስትም ሰላም እንዲመጣ ነው የሚጥረው። የኦሮሞም፣ የአማራም ሌሎች ህዝቦች ሁሉ ሰላም የሚፈልጉ ናቸው። በገንዘብ ተገዝቶ ህዝቡን እያመሰ ያለ ወገን ግን አለ። እንዲህ አይነቱም ይያዛል፣ ይጋለጣል ብለን ተስፋ እናደርጋለን። ጫላ ኢብራሂም ቀፊር አካባቢ ተወልዶ ያደገ ወጣት ነው። የተፈጠሩት ግጭቶች በሰዎች የሚደረጉ ናቸው ባይ ነው። ኦሮሞና ሶማሌ በምለው ጉዳይ ላይ ኦሮሞና ሶማሌ ታሪክ ተፈስርም አንድ ቀንም ተለያይተን አናውቅም። በሰላም በአብሮነት በአንድነት እንደኖሩ ያሉ ህብረተሰቡ ናቸው። ይህን የድሬዳዋን ወጣትና እንደዚህ እያደረገ ያለው በፊት ከነበረው የአብዲ ኢሌ ቅሪቶችና ድሬዳዋ ላይ አጠቃላይ የእሱ ቅሪቶች እና በብር ይህንም ነገር ሁለቱንም ወገን እንደዚህ እያጋጭው ያሉት እነሱ ናቸው በብዛት ከዚህ ወገን ከሶማሌም ሆነ ኦሮሞ ወጣቶች በዚህ ጉዳይ ላይ ነው የተጣላ ነው ብሎ የሚያውቁት አንድም ነገር የለም። እንደዚህ እያደረገ ያለው የዚህ ለውጥ ቀሚስ ነው ሁላ ነገር እያደረጉ ያሉት ወይዘሮ ሰአዳ ተናኜ የለጋሀሪ አካባቢ ነዋሪ ናቸው። መጀመሪያ የሚያሳስባቸው የከተማው ሰላም መሆን ነው። እኔ በእኔ በኩል ሬድዋ ውስጥ ተወልጅ ያደኩኝ የስምንት ልጆች እናት ነኝ። በህይወቴ እዚህ ሬድዋ ውስጥ ኖር ማለት ነው። እንደዚህ አይነት ነገር የመጀመሪያ ነው። ማኦሮሞ ማአማራ፣ ማ ሶማሌ እንደሆነ ሳንተዋወቅ በፍቅር ነው ያደግ ነው። ልዩነትንም የለንም። አሁን እዚህ በአጭር ጊዜ ውስጥ ነገር የተከሰተችው ይህንንም ያው በሽማግሎ ይጥረት መንግስት የሚያቆጉናችን በመሆን እያቀዘቀዙልን ናቸው። ልጆቻችንን ራሱ ከትምህርት ቤት እያስቀረ ነው። ወጥተው ያልቃሉ ማለት ምንም፣ ሰላማዊ ሰዎች እየረገፉ ነው። ምንም በማያውቁት ነገር ለልጆቹ ራት ሊገዛ የወጣ ምንም ውስጥ የሌለ ሰው ተተኩሶ በተባራሪ ጥይት ሞቶብናል። እንደገና እዚሁ ሙሽራ ሁለት ወር ታገባ እንደዛ፣ እሱም ተመቷል። እና ይሄ ነገርን ስታዩ በቃ ለመኖርም ያለች ነገር አስጊ ነው። ልጆች ትምህርት ቤት ወጥተው በሰላም መግባታቸው አስጊ ስለሆነ በጣም ችግር ላይ ነው ያለ ነው። እኛ እንግዲህ ያው ነው ምንም ማድረግ ስለማንችል በጸሎት የአረቢ ሀገራችንን ሰላም አድርግልን እያለን ነው። ያነጋገርኳቸው ሰዎች የከተማው ሰላም ማጣት ለጊዜው አሳሳቢ ጉዳይ ሆኖባቸው ቅድሚያ ሰጡት እንጂ በከተማው በሁሉም በኩል የሚነሱ የተለያዩ ጥያቄዎች አሉ ይላሉ። የአስተዳደር መዋቅሩ አደረጃጀት ፍትሐዊነት የጎደለው ነው በሚል ይተቻል። የወጣት ስራ አጥነት፣ የፍትህ መጓደል፣ የኢኮኖሚ ጥያቄ፣ የፖለቲካና ፍትሐዊ እኩልነት ተጠቃሚነት ችግር ይነሳል። የፖለቲካና መንግስታዊ መስሪያ ቤቶች ሹመት በእውቀትና በክህሎት ከመሆን ይልቅ በኮታና በፖለቲካ ሹመት በመሆኑ ችግሮቹ ከመፈታት ይልቅ ሌሎች ችግሮች እንዲፈጠሩ አድርጓል ይላሉ ይህም እንደ ጥያቄዎቹ አይነት ይህ የኦሮሞ ጥያቄ ነው ይህኛው ደግሞ የሶማሌ ነው ሌላው የአማራ ጥያቄ ነው እየተባለ ስያሜ እየተሰጠው ጥያቄዎቹ ይዳፈናሉ ይላሉ በዚህ መካከልም መከፋፈል እንዲፈጠር ተደርጓል ሲሉ ይተቻሉ። በተጨማሪም በአመራሮቹ መካከል የሚፈጠር መገፋፋት ወደ ነዋሪውና ወጣቶቹ ይወርድና ግጭቱን ያባብሰዋል ይላሉ። የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን በበኩላቸው በድሬዳዋ ከተማ በሐምሌና በነሐሴ ወር የተከሰቱትን ግጭቶች እንደመነሻ አድርገው ግጭቶቹ ከነዚህ ቀጠሉ ሊሆን ይችላሉ የሚል ሀሳብ እንዳላቸው ጠቁመዋል። የተወሰኑ ወጣቶች በሚጀመር ጸብ ከሁለትም ከሶስትም ሊነሳ ይችላል መልኩ ቀይሮ ግን የብሔር አይነት መልክ ይዞ ግጭቱ ሰፋ የሚልበት እና አንዳንዴ ንብረት የሚወድምበት ህዝብም በስጋት የማይንቀሳቀስበት እንዲህ ማለት ስል የውስጥ መፈናቀሎች የነበሩበት ሁኔታ ነበረ። አሁን ሰሞኑን ለዲት ትል የምን ያለ ነው እያየን ያለ ነው ዝም ብሎ አሁን የብሔር መልክ የያዘው እንጂ በጣም የተደራጀ ሀይል እንዳለ ነው የገመንገም ነው የተደራጀ ወጣቶቹን በተለያየ መንገድ ምሪት ሰጥቶ የሚያጣላ አግባቡ የሚመራ ከንድ ምስመር እንዳለ ነው። ሰሞኑን መገጠጣ አካላቶች እያየን እየተመገኑ ያለ ነው። ይሄ በሂደት ላይ አለ ብለን እናስባለን። ተጨማሪ መረጃዎች መጥተው ቀጣይ የህግ በላይነት ይከበራል የሚል ነው ያለን። ስለዚህ ይሄ የተደራጀው ዋናነት አሁን ባለው ለውጥ አሁን ባለው ሪፎርም ለማደናቀፍም ሊሆን ይችላል። የራሱን ጠረስትንም ጭምር ጨምሮበት ለማስተዋወል ሊሆን ይችላል። እሱ ብቻ አይደለም ለመዝረፍን ጭምር በተደራጀ መልኩ እየተንቀሳቀሱ ነው ያሉት። የሰው ቤቶችም በዚህ ግርግር ውስጥ ለመዝረፍ በርካታ ንብረት አሁን በአሁኑ ጊዜም ተዘርፈው የተመለሱዋሉ። በዚህ ቤትነት አሁን የተያዝኗሉ። ስለዚህ ከበስተ ጀርባው አሁን እያየን ያለ ነው የተደራጀ ኃይል አካል እንዳለና ወጣቶችን ለመጠቀም እንቅስቃሴ እያደረጉ እንደሆኑ ነው እያየን ያለ ነው። አቶ ኢብራሂም ከበስተ ጀርባቸው አሉ ያሏቸውን አልገለጿቸውም የድሬዳዋ ከተማ ፖሊስ የህዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ፖሊስ ግጭቶቹን ለማብረድ ከፍተኛ ስራ እየሰራ መሆኑን ይናገራሉ ነገር ግን ሁሉም በየራሱ ወገን የተለያዩ ቅሬታዎችን እንደሚያቀርብ ይገልጻሉ እኛ እንግዲህ እንደ ፖሊስ የፖሊስ በህግና ህገ መንግስት መሰረት የተሰጡት ኃላፊነትና ተግባራቶች አሉ። ስለዚህ የማስፈጸም ኃላፊነት ጋር ተያይዞ የህግ ጥሰት የሚፈጽም የፖሊስ አባልም አመራርም ካለ በሚመለከተው ማጣራትና በፈተሽ እርምጃ መውሰድ በሚችለው አካል በኩል ቀርቦ ለይቶ ሰዎችን ተጠያቂ ማድረግ የሚቻልበት ስርዓት እንዳለ ሊታወቅ ይገባል። ክፍት ነው። ማንም ሰው ሲያስፈጽም ብሄርተኛ ሆኖ ገለልተኛ ሳይሆን ቀርቶ በእምነቱ በብሔሩ ወይም በአንዳች ሌላች ምክንያት የኔ ብሎ አንደኛውን ጠቃሚ አንደኛውን ጎጂ በሚያደርግ መንገድ ህግን ማስፈጸም ተግባር ላይ እየተሳተፈ አባልም አመራርም ካለ ይህ ሽፋን የሚሰጥ የፖሊስ አሰራር ስለሌለ ቀርቦ በማስረጃ በሚመለከቱ አካል በኩል እርምጃ የሚወሴ ማድረግ ተግባር ማድረግ ይቻላል። ህብረተሰቡ የምናውቀ መብቱን እዚህ ድረስ መጠየቅ ማሳየት ይችላል። የሚል ምላሽ ነው ያለኝ፣ ፖሊስ ማለት ነው። በአሁኑ ሰዓት ግጭቶቹን ለማብረድ ብቻ እየተሰራ መሆኑን ገልጸው ዘላቂ መፍትሄ ግን ያስፈልጋል ይላሉ። የአስፈጻሚ ተቋማት የተወጣታ እዛ ላይ እንደ አቅጣጫ የተቀመጠው በተለይ ግጭቱ ደጋግሞ ወ ይነሳባቸው እና ለግጭት ስጋት የተለዩ መኖሪያ መንገሮች አካባቢዎች ላይ ተገቢውን የፖሊስ እና የጸጥታ ጥበቃ እና ጸጥታን የማስፈን ስራ እንዲሰራ ነው። በዛ ለክ ስራዎች እየተተገበሩ ነው ያለ በዋነኝነት ግን ዘላቂ መፍትሄ መስጠት ያስፈልጋል። እሳት ማጥፋት ውስጠናን ድረስ ነው የሚቀጥለው የሚለው የፖሊስ ምራ ስምታት ስለዚህ ውሳኔ የሚያስፈልጋቸው ጉዳዮች ካሉ ፖለቲካዊ እይታ የሚያስፈልጋቸው ጉዳዮች ካሉ ይህን የማየትና የመወሰን ኃላፊነት ያለበት አካል ይህን መወሰን መቻል አለበት። ግጭቶችን ማስቆም ብቻ ዘላቂ ሰላምን አያመጣም። አስተምረቶችም ስናይ የግጭት መነሻ ምክንያቶች ተመርምረው መፍትሄ መሰጠት መቻል አለባቸው። ስለዚህ ግጭቶች ሲከሰቱ የማስቆም የማረጋገጥ ስራ ይሰራል። ትንሽ ቆይተው ደግሞ የማገርሸት ባህር ያመጣል። ይሄ ማለት በዘለቄታዊነት ከታች የችግሩ ምንነትና መንስኤ የተለይተው መፍትሄ መስጠት ነው። ያልተሰሩ ስራዎች እንዳሉ የሚያሳየውና እንደ ጸጥታና ሕግ አስከባሪ አካል በዚህ ነገር ወርዶ መፈተሽ ያለበትን ስራ ፖሊስ ሲገራል ሌላውም አካል ግን በተለያዩ አጋጣሚዎች በተለያዩ መድረኮች እንደሚነሱት ያሉ ፖለቲካዊ አስተዳደር ውሳኔዎች ሊሆን ይችላሉ። አስፈጻሚ የፖለቲካ አመራር፣ የመንግስት ተጠሪዎች ሊሆን ይችላሉ። እኛንም ጨምሮ የፍትህ አስፈጻሚ አካል ሊሆን ይችላል። በአግባቡ ስራውን እየሰራ ነው ወይ? እዛ አካባቢ ያልተሰጠ ውሳኔም ካለ ለምን መስጠት አልተቻለም? በችግር ውስጥም የሚዋዥቅ አስፈጻሚና የህግ እንደዚህ አስፈጻሚ ካለ በይቶ እርምጃ መውሰድ ላይ መስፈራት እንደምበት ሁሉም። ያነጋገርኳቸው ነዋሪዎች በበኩላቸው የሚያነሱት ጥያቄ ከተማዋ በብሔርና በሃይማኖት መከፋፈል ሳይኖርባት በስብጥር የሚኖርባት ታሪክ ያላት መሆኑን አስታውሰው ፍላጎታቸው እርሱን ጠብቆ መኖር እንደሆነ ተናግረዋል። ድሬዳዋ ከተማ የሰሞኑ ግጭት በጥቂት አካባቢዎች ብቻ ይሁን እንጂ በነዋሪዎቹ የሚነሱት ጉዳዮች ብዙ ናቸው። ከከንቲባው አቶ ኢብራሂም ኡስማን ጋርም በእነዚህ ጥያቄዎች ዙሪያ ሰፋ ያለ ቃለ ምልልስ አድርጊያለው። በሌላ ዘገባ ሰሞኑን ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ